የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀምረ። ሰባት ኪሎ ሰባት ኪሎ ይሻላላል። ቅን አይደለሁም ያልኩት። አራት ኪሎ አምስት ኪሎ ስድስት ኪሎ የኢትዮጵያን የፖለቲካውን የሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ያንን የሚያስቀር አራት ኪሎ፣ አምስት ኪሎ እና ስድስት ኪሎ ያጡትን አካዳሚያዊ ነጻነት፣ የመናገር ነጻነት የሚያሟላ የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። ሰባት ኪሎ እንበለው ስንልም ደግሞ ወሰንን። ብዙ ነው ህልማችን የነበረው። አዲስ ነገር ውስጥ የነበርነው ሰባት ሆነን የመሰረትነው ሰዎች የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልባት ሁኔታ ምንድን ነው የሚል ዲስከሽን ነበረን። አዲስ ነገርን ከመመስረታችን በፊት በቀድሞዎቹ አዲስ ነገሮች ሶስቱ አቢይ ተክለ ማርያም፣ ዳኝነት መኮንንና ማስረሻ ማሙ ናቸው። ርዕሰ ጉዳዩ በቅርቡ የታወቀው መጽሔታቸው ሰባት ኪሎ ጋዜጠኝነት በስደትና አቅጣጫዎቹ የሚሉት ናቸው። የሰማችኋቸው ደግሞ ከሦስቱ የመጽሔቱ አዘጋጆችና በርከት ካሉ ተባባሪዎቻቸው ሁለቱ ዳኝነት መኮንንና ማስረሻ ማሞ ስለ መጽሔታቸው እንወያያለን። ቀጠሮ የተያዘለት አቀንቃኝ እንግዳም አለን። ድንገት ነው አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ የሚያሰምሩት ሰዎቹ እና አሉ ላይ እኔ እና አንተ ቤት ፊት ለፊት ለፊት ለፊት ሆኖ ድንገት መሀሉ ከተሰመረ ወይ አንተ የሌላ ቀበሌ ልጅ ነህ፣ ወይ እኔ የሌላ ቀበሌ ልጅ ነኝ፣ ወይ አንተ የሌላ አገር ሰው ነህ፣ ወይ እኔ የሌላ ሀገር ሰው ነው። ምን ነው መስመሩን የሚያሰምሩት ሰዎች እኔ እና ያንተን አብሮ ማደግ መዋል ምናምን ምናምን አያዩም። አይ እሱ ነገር አርቲፊሻል ነው ከሚለው ነው መርካቶ ሰፈሬ ከአድናቂዎቹ የተዋወቀበት ዜማ ነች። ወጣቱ ድምፃዊ አብዱኪያር አዲሱን ስራውን ጥቁር አንበሳን መነሻ አድርገን ስለ አዳዲሶቹ ስልቶቹና ስለ ሙዚቃም በጥቅሉ እናወጋለን። በእንግሊዝኛው ምህፃረ ቃል አፍሪማ በመባል የሚታወቀው የመላው አፍሪቃ ዓመታዊ የሙዚቃ ሽልማት የተመረጠች ድምፃዊትም ይዘናል። የሐሳብ መስመሮች መጪው ትልቅ ሐሳብ በቅርቡ መጋቤ ሐዲስ እሸቱ አለማየሁም በጋበዝንበት ፕሮግራማችን ያስተዋወቅ ነው። አሁን አዲስ የመጽሔት ገጽ ዛሬም በሌላ ባለ ሀሳብ ይገለጣል። ለመሆኑ እውነት ምንድናት ትኩረት የሚደረግበት ጭብጥ ነው። ሰዓቱ ይፍቅድልን እንጂ አድማጮች፣ ሌላም አለን የንጉሴ አክሊሉን ወግና የሳምንቱን ምርጥ ግጥም አካተናል። ጤና ይስጥልን አድማጮች፣ እንደምን ከረማችሁ፣ እንደምን አመሻችሁ። ከእሁድ ህዳር 12 2008 ዓ ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። ንጉሱ ታምሬ ያቀናብርልናል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ የሰዓቱ ያለም ዜና ይቀድማል። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የእስልምና መንግስት ነኝ የሚለው ቡድን ወገን የሆነ የአልሸባብ አንጃ ከፍተኛ አመራር ነው ተብሎ የሚጠረጠር ሰው ደቡባዊ ሶማሊያ ውስጥ በተደረገ የተኩስ ልውውጥ መገደሉን የአካባቢው ነዋሪዎች ለቪኦኤ ገለጹ። ሼክ ሁሴን አብዲ ጌዲ እና ሌሎች አራት ተዋጊዎች መካከለኛው ጁባ ክልል ጉዴሬ የምትባል መንደር ላይ የአልሸባብ ተዋጊዎች ተኩስ እንደከፈቱባቸው ምንጮቹ ለቪኦኤ ገልጸዋል። ጌዲ ከዋና ዋና የአልሸባብ የርዕዮተ ዓለም መሪዎች አንዱ የነበረ እንደሆነ ነው የተዘገበው። በቅርቡ ከቡድኑ ወጥቶ ተዋጊዎቹን ከእስልምና መንግስት ቡድን ጋር እንዲወግኑ መቀስቀስ እስከጀመረበት ጊዜ የቡድኑ የጁባ ክልል ኃላፊ እንደነበረ ተጠቁሟል። አልሸባብ የእስልምና መንግስት ደጋፊ ብሎ በሚጠረጥራቸው ወገኖች ላይ ጥቃት ሲያካሂድ ይሄ ለሶስተኛ ጊዜ መሆኑን ዜናው አውስቷል። በሌላ የሶማሊያ ዜና ከሞቃዲሾ በስተሰሜን ምዕራብ 120 ኪሎ ሜትር ርቀት ላይ ባላዱን አሚን በምትባል መንደር የድሮን ወይም አብራሪ የሌለው አውሮፕላን ጥቃት ነው ተብሎ በተጠረጠረ ጥቃት ቢያንስ ስምንት የአልሸባብ ተዋጊዎች ተገደሉ ተብለዋል። ነዋሪዎችና ሌሎች ምንጮች ለቪኦኤ እንዳሉት ከተገደሉት መካከል ቢያንስ ሶስቱ የአልሸባብ ተዋጊ አዛዦች ናቸው። ያለ አብራሪ በሚጓዝ አውሮፕላን ጥቃቶች ሰልፉን ያካሄደችው ዩናይትድ ስቴትስ ሳትሆን አትቀርም ብለው እንደሚጠረጥሩ ነዋሪዎቹ ገልጸዋል። ከዩናይትድ ስቴትስ የመከላከያ ሚኒስቴር በኩል ግን የተገኘ ማረጋገጫ የለም። የማሊ ባለስልጣናት ባለፈው አርብ በዋና ከተማዋ በባማኮ በሚገኘው ትልቅ ሆቴል በደረሰው ጂሃዳዊ ጥቃት የጠረጠሯቸውን ቢያንስ ሶስት ተጠርጣሪዎች እያደኑ ናቸው። በጥቃቱ ወቅት የተገደሉት ሁለቱ ታጣቂዎች መትረየሶች፣ ፈንጂዎችና ብዛት ያለው ጥይት እንደተገኘባቸው የሀገሪቱ ወታደራዊ ባለስልጣናት ገልጸዋል። የሰሜን ማሊ ተገንጣይ ቡድኖች ተወካይ ሲናገር በሆቴሉ ላይ ጥቃቱ የተካሄደው ባለፈው ሰኔ ከባማኮ መንግስት ጋር የተደረገውን የሰላሙን ለማፍረስ ነው ብሏል። ውሉ ጥቃት ሆቴሉ በጥቃቱ በደረሰበት ወቅት ይህ ስምምነት ተግባራዊ ስለሚሆንበት መንገድ የሚወያይ ጉባኤ ለማስተናገድ እየተሰናዳ እንደነበረ ተሰምቷል። በባማኮ ጥቃት ከተገደሉት መካከል ብዙዎቹ የሀገሪቱ የማሊ ሰዎች ሲሆኑ ስድስት ሩሲያውያን ሶስት ቻይናውያን ሁለት የቤልጂክ ሰዎችና አንድ የሴኔጋል አንድ የእስራኤልና አንድ አሜሪካዊ ይገኙባቸዋል አሜሪካዊቱ አኒታ ዳታር የተባሉ የአለም አቀፍ የእርዳታ ሰራተኛ እንደሆኑ ነው የተገለጸው ፕሬዚደንት ባራክ ኦባማ ጥቃቱን አውግዘው ገዳዮቹን ያለ እረፍት አድነን እንይዛለን ብለዋል የቤልጅየም ዋና ከተማ ብረሰልስ ዛሬም ለሁለተኛ ቀን የባቡር አገልግሎቷ ተቋርጦ፣ ሰው ዝር የማይልባቸው ጎዳናዎች በጸጥታ ኃይሎች እየተጠበቁ ናቸው። የደህንነት ስጋት ሁኔታውም ዛሬ በእጅግ ከፍተኛ ደረጃ ላይ የዋለ ሲሆን ባለስልጣናት አዲስ እርምጃ ያስፈልግ እንደሆነ ለመወሰን ማምሻውን ስብሰባ አካሂደዋል። የከተማዋ ባለስልጣን ባለስልጣናት ሕዝቡ በአደባባይ ከመሰባሰብ እንዲቆጠብ ያስጠነቀቁ ሲሆን የጸጥታ ኃይሎች የፖሊሱን የፓሪሱን ጥቃት ተጠያቂዎች ለመያዝ አደናቸውን አጠናክረው እንደ ቀጠሉ ነው የተነገረው። በመጨረሻም ግብፃውያን ዛሬ እሁድ የምክር ቤት ተወካዮቻቸውን ምርጫ አካሂደዋል። ከሶስት ዓመት በላይ በሚሆን ጊዜ ለመጀመሪያ ጊዜ ነው አዲስ ምክር ቤት የሚመረጠው። አድማጮች፣ ዜናው በዚሁ ያበቃል። ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ እየተዘጋጀ የሚቀርበው የራዲዮ መጽሔት ፕሮግራም ነው። እሁድ ጥቅምት 12 2008 ዓ.ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ የሳምንቱ ምርጥ ግጥም ነው። ምናልባት ከሄድኩኝ ይችን ዓለም ትቼ መቼም የዓለም ነገር ስለማይታመን፣ እኔም እንደ ሌሎች የሞትኩኝ እንደሆን ሰባት ዓመት ሙሉ ደም እያነባችሁ ከሊቅ እስከ ደቂቅ ቆሻሻ ለብሳችሁ ጥቀርሻ መስላችሁ የአገሩን ባንዲራ ግማሽ ላይ ሰቅላችሁ አመድና አፈር ላይ መሬት ተኝታችሁ በእኔ ሐዘን ሳቢያ ቆሎ እየበላችሁ አደራ ቅበሩኝ በሰሌን አድርጋችሁ። የለም የለም የለም፣ በሰሌን ስቀበር በማይረባ ኬሻ ምስጦች እንዳይበሉኝ እስከ መጨረሻ። በሻሞላ ትርዒት ማርሽ ባንድ አድርጋችሁ ጥይት በማይበሳው ሳጥን ቆልፋችሁ ቅበሩኝ ወገኖች አደራ አነስጣችሁ። የለም የለም የለም በቀፋፊ ሳጥን መከርቸን ይጨርቃል አየሩን ሙቀቱን ሊከብደኝ ይችላል። በስፖንሰር ቴሌፎን ገንዘብ ሰብስባችሁ የመስታወት ሳጥን እንዲሰራዛችሁ በመሀል ፒያሳ ላይ ሐውልቴን አርጋችሁ ቅበሩ ወገኖች ውዛዜ ልስጣችሁ። የስፖንሰሮች ብርም ይተርፋል አውቃለሁ። ነው በኪስ ያስቀምጡልኝ ይፈልገዋል። የለም የለም በመስታወት ሆና ይህን ያህል ግን ከምትደግሙብኝ እስቲ ምን አለበት ሞት እንድትሞቱ። ኑዛዜ በተሰኘችው የሶሎሞን ሞገስ የሳምንቷ ምርጥ ግጥም የእሁድ ህዳር 12 2008 ዓ ም የራዲዮ መጽሔት ዝግጅታችንን ጀምረናል። ሶሎሞንን እናመሰግናለን። አሁን አድማጮች፣ ወደ ቀዳሚው ወግ እናምራ። ሰባት ኪሎዎች አሉላ እነማን ናቸው? አዲሱ ቅድም በመንደርደሪያው ጠቆም ያደረግነው በአዲስ ነገርነታቸው የሚታወቁ ወጣቶች፣ ኢትዮጵያ ውስጥ ለጥቂት ዓመታት የሄደ ዝነኛ የሆነ ጋዜጣ የነበራቸው፣ በይዘትም በአቀራረብም አዲስ ወግ ያለማመዱ፣ ከአገር ከወጡ በኋላ በተለያዩ አገሮች ተበታትነው የሚገኙ ከመካከላቸው ሶስቱ አዲስ ስራ ይዘው መጥተዋል። ሰባት ኪሎ ነን ይላሉ በእንግሊዝኛም በአማርኛም በሁለት ቋንቋዎች አዲስ ነገር ላይ በሚሰሩት መልኩ በርከት ያሉ ትንታኔ የቀረበባቸው ግሩም ጽሁፎች የተካተቱበት ከሁለት ሳምንት በፊት እዚሁ ዋሽንግተን ዲሲ ውስጥ ልዩ ዝግጅት አሰናርተው ተዋውቋል። በአጋጣሚ እዛ ላይ ስራ ቢጤም ሰጥተውኝ ነበርና ከእኛ ስራ ለይቼ አድማጭ ማሳበቅ አለብኝ። ከእኔም ተደብቀ መሄድ ብቻ ሳይሆን የዛ ፕሮግራም አስተናጋጅ መሆንህ በቅናትም እንደምታውቀው ብዙ ጊዜ ከስራችን ጋር የሚጋጭ ሲመስለን ለማህበረሰብ አስተዋጽኦ የሚበረከትበትን ቢሆን ጥንቃቄ እናደርጋለን። የተቆጠበ መንገድ ነው የምንሄደው። ይሄ ግን ስራችን የሚመለከት ነው፣ ጋዜጠኝነት ነው። በአጋጣሚ ስራዎቻቸውንም በላቀ ስሜት የምመለከተው ትልቅ አድናቆት ያለኝ ወጣቶች ናቸው። ነው መገኘት ነበር። ቅናቴን ለመግለጥ ያህል ብቻ ነው። ሰባት ኪሎ እንደመዘንካቸው ተስፋ አደርጋለሁ። እንግዲህ እንደምታውቀው ወዳጅነት በአንድ በኩል ስራ በሌላ ነውና የመጀመሪያ እትማቸው ያየሁት ምናልባትም የብዙዎች ማበረታታት የሚጠይቅ ስራ የመሆኑን ያህል ቀጣይነቱ ምን ያህል ዘለቄታ አለው? በየሁለት ወሩ ነው የሚመጡት። በእርግጥ በዚህ ጥልቀትና ደርዝ ይቀጥላል ወይ የሚመዘኑበት ጥያቄ ነው። ውይይታችንም ውስጥ ፈንጠቅ እናደርጋለን። ያወጡትን መጽሔት ለማየት ለማየትና የራሴ ሚዛን ለመመዘን ሞክራለሁ ባናቀረብካቸው ማስረሻ ማሞነኝ ከአምስተርዳም ኔዘርላንድ፣ ዳኝነት መኮንን ከቨርጂኒያ ዋና ከተማ ሪችመን፣ አመሰግናለሁ። ከሶስቱ ዋናዎቹ የሰባት ኪሎ አዘጋጆች ሁለቱን ነው በመስመር ላይ የያስኩት። ሶስተኛው አቤይ ተክለማርያም ለንደን ነው የሚገኘው። ዛሬ በዝግጅታችን ላይ ባይገኝም ወደፊት በመጽሄታችሁም ሆነ ሌሎች ስራዎቻችሁ እንደምናገኘው ተስፋ አድርጋለሁ። ዳኝነት አንተን ላስቀድም፣ ሰባት ኪሎ ከምን ተወለደች? ለምን ሰባት ኪሎ ሶ ናችሁ? ከእሱን ጀምረ የዛሬ አራት ምናልባትም ሶስት አመት ግድም ከሀገራችን ከወጣንበት ቀን ጀምሮ ወደ ጽህፈት ስራ ወደ ጋዜጠኝነት የምንመለስበትን መንገድ አጥብቀን ስንሻ ነበር እና ጥንስሱ የተጀመረው የዛሬ አራት አመት ግድም ነው በእኔ በአብይና በማስረሻ ማለት ነው። ለምን ሰባት ኪሎ ተባለ ለሚለው፣ አራት ኪሎ አምስት ኪሎ ስድስት ኪሎ የኢትዮጵያን የፖለቲካዊም የሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ለማስታወስ ያህል በአዲስ ነገር ላይ በአዲስ አበባ ጉዳይ ላይ በጻፍ ነው ሰፊ ፊቸር ላይ በግልጽ እንዳስቀመጥ ነው የእኛ ናፍቆት ነበር። አራት ኪሎ፣ አምስት ኪሎ፣ ስድስት ኪሎ አንድ ላይ ሆኖ የተማሪዎች መንደር ሰፈር እንዲሆን እንደውም ሰጀስትም ሁሉ አድርገን ነበር እና ሶስታችንም ከአራት ኪሎ ከአምስት ኪሎ ከስድስት ኪሎ ጋር ቀረብ ያለ ግንኙነት የነበረን፣ እኔ እንደውም በዚህ አጋጣሚ የአራት ኪሎ ልጅ ነኝ ያደግኩት የተማርኩት አራት ኪሎ አካባቢ ነው እና ከእነዚህ ሰፈሮች ጋር የግልም የወልም የሚዲያ ሀውሳችንም ለነዛ አካባቢዎች ልክ እዚህ በአሜሪካ እንደተለመደው ዩኒቨርሲቲ ኦፍ ቨርጂኒያ እንዳለበት እንደ ቻርለትስ ቢ ወይንም ጆርጅ ሜሰን አካባቢ እንደምናውቀው አይነት የትምህርት ቤት ከተማ የትምህርት ቤት ሰፊ መንደር እንዲሆን ናፍቆት የነበረን ሰዎች ነን። ላለመታደል ሆኖ ሀገራችንን ስናጣ እና ከሀገራችን ስንነጠል ያንን የሚያስቀጥል አራት ኪሎ፣ አምስት ኪሎ እና ስድስት ኪሎ ያጡትን አካዳሚያዊ ነጻነት፣ የመናገር ነጻነት የሚያሟላ የአንባቢዎች መንደር መጽሄታችንንም፣ ዌብሳይታችንንም የሶሻል ሚዲያ ላይ የምናቀርባቸውን ጽሁፎችም የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። ሰባት ኪሎ እንበለው ስንልም ደግሞ ወሰንን እና ስያሜ የመጣው ከዚህ ስዕሎቹን በሚያሳይ የመጣችሁበትንና ስሜታችሁን ብቻ ሳይሆን የምትሄዱበትን አቅጣጫም በሚጠቁም መልኩ አብራርተህልናል። አራት ኪሎ ተወልደ ማደግ ብቻ ሳይሆን ለምትመጣው ሰባት ኪሎም ቅርበታችሁን አሳይተህናል። የአንባቢዎች መንደራችሁ ላይ በቋሚነት ይሁን በጊዜያዊነት በርከት ያሉ ጽሁፎችን ያዋጡ የጸሐፊዎችን መንደር የሚመስል የሚያበረታታ ስሜት ታዝቢያለሁ። ወደ ኔዘርላንድስ ልሻ ጥንስሳችሁ ወደ ኋላ ሶስት አራት አመት እንደሚወስድ ዳኝነት ጀምር አድርጓል። ማስረሻ፣ አንተስ ሰባት ኪሎ ላይ ምን ስሜት ምን አይነት ሀሳብስ ይዘህ ብቅ አልክ? አስራ ሁለት አመት ወደ ኋላ ልጓዝ ነው ጥያቄ የሚገፋኝ አዲስ ነገር ጋዜጣ ውስጥ ከመስራታችን ባሻገር የመጀመሪያው መሰባሰቢያችንና ጥንስሱ የነበረው መዝናኛ ጋዜጣ ነው። እሱን ሳልጠቅስ ማለፍ ተገቢ አይደለም ብዬ አስባለሁ። መነሻው ነው ትልቁ ነገርና እኔ ዳኝነት እና አብይ የተገናኘነው የዛሬ አስራ ሁለት አመት አስራ ዘጠኝ ዘጠና ስድስት አመተ ምህረት ነው። መዝናኛ ጋዜጣን አብይ ከሌሎች ጋር አብሮ ይሰራ ነበር እና አብይ ወደ ጋዜጣው መተን እንድንጽፍ ጋብዞን ጋዜጠኝነት ወይነ ያደረግነው ያኔ ነው። እንዳለመታደል ሆኖ ሁለቱንም ጋዜጦች ያጣናቸው በምርጫ ነው። ግልጽ እናድርግ፣ የሀገር ምርጫ ነው ፍላጎታችን እያልክ አይደለህም? አገራዊ ምርጫዎች በመጡበት ብዙ ምርጫዎች አጋጣሚ ነው። በዘጠና ሰባት አተናታል እንደገና ደግሞ በሁለት ሺህ ሁለቱ ሀገራዊ ምርጫ አዲስ ነገርን ለማጣት ተገደል ብዙ ጊዜ ሰዎች ከውድድሩ የሚወጡት በፖለቲካ ምርጫው ተሳትፎ ነው። እናንተ ጋዜጣ እያዘጋጃችሁ ነው፣ ሁለቱንም አጣን የምትለን ሳትወዳደሩ ነው በምርጫው። የምርጫ ተወዳዳሪ ሳንሆን ነው። እውነት ነው። የምርጫ ተወዳዳሪ ሳንሆን ምርጫ ግን በአምባገነን ውስጥ ያለ ምርጫ የነጻ ድምፅን እንደሚደፈጥጥና እንደሚያጠፋ እንደሚነጥቅ የተማርንበት እና ያየንበት ነው። እንዳልከውም ደግሞ ምርጫ ውስጥ ሳንወዳደር ነው የተነጠቅ ነው፣ በትኩሳቱ ነው በትኩሳቱን የተቀማ ነው እና ብዙ ነው ህልማችን። የነበረው አዲስ ነገር ውስጥ የነበር ነው ሰባት ሆነን የመሰረት ነው ሰዎች ለራሳችን ትውልድ ማበርከት የምንችለው የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልበት ሁኔታ ምንድን ነው የሚል አዲስ ነገርን ከመመስረታችን በፊት ሁለት ዓመት የቆየ ዲስከሽን ነው አዲስ ነገርን ያመጣል። ከዛ ደግሞ ወደ ስደት ከመጣን በኋላ በጂኦግራፊ ችግር፣ በተለያየ ምክንያት የመነጣጠል በስደት ፈተናና በስደት ተግዳሮት ምክንያት አዲስ ነገር ኦንላይን ሳይቀጥል ቀረ። ከዛ ጊዜ በኋላ እንደዚሁ ከዚህ በፊት እንደነበረን አይነት ውይይት እየተገናኘን እናወራ ነበር። እኔም፣ ዳኝነት፣ አብይም፣ ሌሎች ታምራትም የዲስከሽኑ አካል ነበረ እና ያንኑ የነበረውን ህልማችንን በተለየ መንገድ፣ በተሻለ መንገድ ማስቀጠል አንችልም ወይ የሚል የረጅም ጊዜ ውይይት ነበረን እና ያንን ጥንስስ እንዴት አድርገን ነው ጠምቀነው በአግባቡ ለአንባቢዎች ማበርከት የምንችለው የሚለውን ለማምጣት ሰባት ኪሎ የሚለውን ስያሜ ለማግኘት ብዙ ስሞችን ከዛ በፊት አውጥተን ነበረ፣ እና አብዛኞቹ ስሞች ይዘናቸው የነበሩት ስሞች አይዲዮሎጂካሊ ሌላ የፖለቲካ ትርጉም የሚያሰጡ ሆነው አግኝተናቸው ጥለ ነው መጨረሻ ላይ ሰባት ኪሎ አሸንፎ እንዲወጣ ሆኗል። ያው ቅድም በዝርዝር እንዳስረዳው ዳኝነት አዲስ መንደር የመፍጠር አዲስ እይታ የማምጣት ውይይቶች እንዲነሱ የማድረግ በዚህ ሰዓት በፌስቡክ በተለይ በሶሻል ሚዲያው እና በሚዲያዎቻችን እንዲጨልሙ ከመደረጋቸው ባሻገር የመወያያ አጀንዳዎችና ሀሳቦች እየጠፉ ስድቦች እየሰለጠኑ የመጡበት መድረክ መሆኑን ለማስቀረት በተቻለ መጠን የምንችላትን ነገር ኮንትሪቢዩት እንዴት ነው የምናደርገው የሚለውን ነገር ተግባራዊ ለማድረግ ስንል ሰባት ኪሎ የሚባለውን አዲስ መንደር እንፍጠርና እንምጣ እስኪ በሚል ይህንን ሀሳብ አብሬ ከጓደኞቼ ጋር ሳንሸራሸር ነበር። ግሩም ለመንደርደሪያ ያህል ሰባት ኪሎዎች ማናቸውን ጥሩ አድርጋችሁ የመለሳችሁልኝ ይመስለኛል። ወደ መጽሔታችሁ ንባብ እንዝለቅ። ሰባት ኪሎ ቁጥራቸው በዛ የትንታኔ ዘገባዎች፣ በርከት ያሉ ወቅታዊ ርዕሶችን የያዘ ነው። እረኛ ምናለ የሚለው ገጽ የፖለቲካ ትኩሳትን ቀረብ አድርጎ በሚያሳይ አነጋጋሪ በሚመስር እርስ ላይ ያተኩራል። አርከበ ቁባይና ፖስት መለስ ይዝም ይላል። እይታዎችን ቀረብ አድርጎ ለማየት የሚጋብዝ ነው። እናንተ ከጻፋችሁ በመንፈስ በተለየም ማየት ሊያበረታታ ይችላል። ከሞላ ጎደል ስዕሉን ለመስጠት መጽሔታችሁን ይዘት ለማንጸባረቅ ያህል ፊት ለፊት አሰፋ ጫቦ ከጉባኤ ወደ ሱባኤ ወይስ ከሱባኤ ወደ ጉባኤ ይላል። የሚታወቁ የፖለቲካ ሰው ጋብዛችኋል። የማይዳፈን ጩኸት፣ የማይከሽፍ ተስፋ መጽሐፎቻቸው በስፋት እየተነበቡ ያሉት ጠንከር ያሉ ትችቶችን የሚሰነዝሩ በእሳቸውም ላይ እየተዘነዘረ ያለው ፕሮፌሰር መስፍን ወልደ ማርያም። በመድረኩም ላይ ዝግጅቶች ነበሯችሁ። አንድ አርጌያችን ሰዓት ኪነ ጥበብም አልቀረም። ትዝታና ትንታ በሚል አንድ ተወዳጅ ድምፃዊ ስራዎች ማስረሻ፣ ያንተ ጽሁፍ ይመስለኛል። በመድረኩም ውይይት ቀርቦበታል። በርከት ያሉ አነጋጋሪ ርዕሶች ተነስተዋል። ዋናው ግን አዲስ አበባ የማናት ነው የሽፋን ርዕሳችሁ። ዳኝነት እስኪ አንተን ላምጣ አዲስ አበባ የማናት ጥያቄ ሆኖ ያውቅ ነበር ወይስ፣ ለምን ዛሬ ጥያቄ ሆነች? እስኪ እንንደርደር በሱ። ሰሞንኛውንም የቅርብ ጊዜውንም የፖለቲካ ሩጫዎችና ከተሞች እየተቀየሩ ያሉበትን ከፖለቲካ መሪዎች አስተሳሰብና አቅጣጫ ጋርም ታዛምዳላችሁ። ከአዲስ አበባ ሞታችሁ ሌሎች መሰል ከተሞችን ትቃኙበታላችሁ። እስኪ ያጫውተን ስለ አዲስ አበባ የማናት። አዲስ አበባ የማናትን ጥያቄ በአንድም በሌላ መንገድ ብዙ ጸሐፍት ሊናገሩ ፈልገዋል። እርሱ ብቻ በመስማት የሰባት ኪሎ ፌስቡክ ገጽ ላይ ያው የኦሮሞ ናት የሚሉ ብዙ የኦሮሚያ ክልል ተወላጆች ያነሱበት፣ ምላሽ የሰጡበት ሌሎቹም ደግሞ አዲስ አበባ የሁላችንም ናትም የሚሉ ብዙ አንባቢዎች የነበሩበት ነው። እና አዲስ አበባ የማን ናት የሚለው ጥያቄ የመጽሔታችን ዋነኛ የማዕዘን ደንጋይ እና የፍሮንት ከቨር ስቶሪ ስናደርገው እኛ አራት ኪሎን፣ አምስት ኪሎን፣ ስድስት ኪሎን እንደውም አዲስ ሰፈር ፈጥረን ሰባት ኪሎን ከአዲስ አበባ ጋር የተለየ ነገር አለን ብለን የምናምን አዲስ አበባዎች ለእኛ ያልሆነችውን እኛ ከእኛ ልብ ልትነቀል ያልቻለችውን ከሀገራችን ብንነቀልም ብንሰደድም አዲስ አበባ የማንናት የሚለው ጥያቄ የእለት ተእለት ጥያቄያችን ነው። አብይም፣ ማስረሻም፣ ዳኝነትም፣ አዲስ ነገራውያንም አገሩን ለቆ የወጣ ሰው የአዲስ አበባ የማንናት ጥያቄ በልቡ ሳያነሳ ውሎ የሚያድር አይመስለኝም። ሸገር ሲባል ልቡ የማይሸበርበት ከምቼ አላውቅም። እና አዲስ አበባ የማንናት የሚለው ጥያቄ ስናነሳ ብዙ ትረታዎችን እንደምንነቃ ፖለቲካል፣ ኢኮኖሚካል፣ ሶሻል እና ደግሞ ትዝታ እንደሚቀሰቅስ እናውቃለን። እና ስለ አዲስ አበባ ስናወራ እና አዲስ ሰፈር ልንፈጥርላት ስንናፍቅ የአዲስ አበባ ኤክስቴንሽን ነው የአራት ኪሎ የአምስት ኪሎ የስድስት ኪሎ ቀጣይ ሰባት ኪሎ ለመስራት አዲስ ሰፈር ለመስራት ስናስብ የማን ናት የማን ናት የሚለው ጥያቄ እንደገና ሌላ ሰባት ኪሎ የማን ናት፣ አዲስ አበባ የማን ናት የሚሉት ጥያቄዎች ሁሌ ወደ አእምሯችን የሚመጡ ይመስለኛል። የተሰደደ ሰው ሁል ጊዜ ስለ ከተማው ያስባል ለማለት ፈልጌ ነው እና ማጠቃለያችን የጽሁፉ ድምዳሜ የሚያስቸብተው የልሂቃን በልሂቃን ለልሂቃን የምትሆን ከተማ ናት ብሎ ነው የሚደመድመው። እና ምን ለማለት ነው በአጭሩ የፈለግ ነው ድሀውና የኦሮሞ ገበሬዎች የተገፉባት፣ የጥቂቶች የባለ ሀብቶች የፖለቲካ ጥቅመኞች በኢንትረስት ግሩፕ በጣም ከአስተዳደሩ ጋር ካለው ፌዴራላዊም ሆነ ክልላዊ መስተዳደር ጋር ቅርበት ያላቸው ወገኖች አንቀው የያዟትና የሚያከርሱባት ከተማ ሁናለች ባዮች ነን። ይህንን ለማስጨበጥና መሆን የለበትም ከተማይቱ የሁላችንም ናት የሚል አንደምታ ያለው ጽሑፍ ነው። ብዙ እንዲያነጋግርም ትኩስ ሀሳቦችንም እንዲያፈልቀ የሚያግዝ ይመስለኛል። ከተሞች የሚመሰረቱባቸው የሚቆረቆሩባቸውም ሆነ የተለየ አቅጣጫ የሚይዙባቸውን አስተሳሰቦች ይቃኛል። ለድሀ ያጋደለ ትሉታላችሁ በጽሑፋችሁ ለድሀ መዋችና ተሟጋጭ የሚያራምደውን ሀሳብ ከልሂቃኑ ወይም ከባለጊዜዎች አስተሳሰብና ለእነሱ ከቆመው አስተሳሰብ ጋር ታነጻጽራላችሁ። ከከተሜዎች ምናብ የከተማ መንፈስን ራሱን የምትቃኙበት ጽሑፍ ሆኖ ነው ያየሁት። ከቅርብ ጊዜ ወዲህ በመሬት ይዞታ ላይ የሚከሰቱ እጅግ አወዛጋቢ ሁኔታዎችንም ይቃኛል። የተረፈውን ለአንባቢዎች እንተውና በሌላ ርዕሳችሁ ያንኑ ያህል አነጋጋሪ ወደሆነ ጽሁፍ እንሻገር። አንድ አርጌያችን ሰዓት ይላል። ዳኝነትና ማስረሻ በጋራ የጻፋችሁት መሆኑን የሚያሳይ ርዕስ ይህም ትንታኔ ከሚቀርብባቸው ጽሁፎቻችሁ አንዱ ነው። የግንቦት ሰባቱ አንዳርጋቸው ጽጌ ቀደም ከእንቅስቃሴያቸው እስከ እስር ጊዜያቸው እስከዛች እስከተያዙባት ወሳኝ ሰዓት ድረስ የነበረውን እንዴት አሁን ላሉበት ሁኔታ እንደበቁ ይቃኛል። እስኪ ያጫውተን ገፋ አድርገህ ማስረሻ። ከሰባት ክሊዎቹ ዳኝነት መኮንንና ማስረሻ ማሞ ጋር የተጀመረው ወግ አልተቋጨም፣ እንመለሳለን። መርካቶ ሰፈሪ ከአድናቂዎቹ ጋር የተዋወቀበት ዜማ ነው። ወጣቱ ድምፃዊ አብዱኪያር እንግዳችን ውበት ነው እንዳንቺ ተዋጣለን የተዋመልነውን እንከን አይገኝለን ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀንበቀን የሚበዛ ይሄ ሁሉ መባረክና ማማር ኬት ነው ምንጮ ንገርኝስቴን የማር

ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልግ አረዳት፣ ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም፣ ውበት ሽል ገልጸው። ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልግ አረዳት፣ ቃላት ላይ ላይ ስልጣን የሌለው ሰው አይችልም አይችልም፣ ውበትሽ ሊገልጸው። ቆንጆናት መቼ ይገልጽሻል? ቁም ነገር አስቀርቶብሻል ሮናት መቼ ይገልጽሻል ውበትን ይደብቅብሻል የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔ ማር የኔ ማር የኔ ማር ውበት ነው እንዳንቺ የተዋጣለት የተዋመል ነው እንከንም አይገኝለት። ልብን ወስዶ መንፈስ የሚገዛ የሚያሸንፍ ቀን በቀን የሚበዛ ትላለ፣ አንዳንዴ በየቀኑ ይበዛል። ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት። ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም። ውበት ሽል ሊገልጸው አንዳንዴ እኮ ለስክሪቶም ላይ እኮ ስልጣን የሌለው ሰው ኬት ያመጣዋል? በለ ነው ፊደሉ እኮ አይወለድ ዝም ብሎ አይመጣም። እዚህ ጋር ስልጣኑን አይተናል በመጠየቅ ስሜት እንዴት ልግለጸው የሚለውን ጣሪያ የሚያስነካ የወደድኩት ዜማ ነው። አብዱ እንኳን ደስ ያለ። በጣም አመሰግናለሁ። አሉ ላይ በቅርቡ የሲዲ ምረቃ በተካሄደበት የሙያ ህጋሮችህና አድናቂዎቹ በተሰባሰቡበት የደመቀ ምሽት ተገኝቼ ተመልክቻለሁ። ሙዚቃህን የሚወዱ በጥሩ ስሜት የተከተሉህን ያህል ሙያ አጋሮችህ ስለ ባህሪ፣ ስለ ጠባይ፣ ስለ ቁም ነገረኝነትህ በተደጋጋሚ ሲነገር ሰምቻለሁ። እንዲህ ያለው ምስክርነት መስማት ደስ ይላል። እስኪ ስለ ጥቁር አንበሳ ንገረን። መቼ የተወለደ ለአድማጭ ጆሮ እስክታደርስ የነበረው እንደው በአጭሩ አስቃኘን። በአሜሪካ ኑሮ ህይወትና ሙዚቃ ልለያይ የሚሉበት ቦታ ሆነ? እንዴት ሰራው? መጀመሪያ ሲመጡ ሀሳቦቹ ጥፋቸው ነበር እና ያው ስቱዲዮ ፍለጋ ወደ አዲስ አበባ ዴዚሆን ምናምን እያልኩኝ ነበር። ትምህርቱን ቢዚ ስላደረገኝ እየቀዳውኝ ወደ ጎን አደርጋቸው ነበር። ከዛ በኋላ ግን ጊዜ ሲገኝ አሸብር ማሞ አዲስ አበባ መጣ እና ዘፈኑም በሙሉ አረንጅ ያደረገው እሱ ነው። ፈለቀ ኃይሉ ሳክስፎን አግዞታል፣ ተክሉ አግዞታል ማሲንኮ ሰጠኝ ነው የሰራው። ግን ሙሉ ኮምፖዝ ያደረገው አረንጅ ያደረገው ማስተር ያደረገው አሸብር ማሞ ነው። በዚህ አጋጣሚ እሱን አመስግንልኝ። በጣም ጥሩ ወዳጄ ወንድም ይሆነዋል እሱ ሲመጣ እንደውም ሰው ሁሉ ጠፍቷል ስላለኝ አንድ ሁለት ሲንግል ልስራ ብዬ ገባሁኝ አንድ ደግሞ ጥሩ ወዳጅ አለኝ ብስራት የሚባል እሱ ደግሞ ለምንድን ነው ሲንግል የሚሆነው ሙሉ አልበም ነው የምንፈልገው ብሎ በጣም ፑሽ ማድረግ ጀመረ መቼ ነው ይህ የሆነው ይሄ የሆነው እንግዲህ ልክ ሁለት አመት ይሆነዋል ከዛ ወደ ስቱዲዮ ገባን አንድ አንድ እያለን እችን እናስተካክል እችን ያልቃለች እችን እንዲላርግ እያለን ያው አይመችም ጊዜውን ታውቀዋለህ ሙሉ ጊዜን ለዘፈን መስጠት ያቅታል፣ ግን ባለውም ጊዜ እንግዲህ ለዚያ በቃ ነው ሲጀመር መንፈሱ እንደዚህ ነበር። ስራ ትምህርት ቤተሰብ ይህን ሁሉ ይዞ እንዳልከው የሙሉ ጊዜ ሙዚቀኛ መሆን አይቻልም የሀገሩም ሁኔታ ብዙ ነገሮችን ይጠይቃል ታዲያ ጥቁር አንበሳም መርካቶ ሰፈሬ በሚለው ስራ እንደተዋወቅከው ለየት ለየት ያሉ ምናልባትም የሚያነጋግሩ ጭብጦች ያሉባቸው ዜማዎች ተካተውበታል። ኋላ ላይ ከሙዚቃዎች አንዳንዱ እንጫወታለን እስኪ ንገረን ያካተትካቸውን ስልቶች በሙዚቃዎች የተላለፉትን መልእክቶች ለማስተዋወቅ ያህል ባጫጭሩ አጫውተ ነው ችካዎችን ብዙ ተጠቅም ያለው ዘንድሮ ጥቁር አንበሳ፣ አልተነጣጠልንም፣ የኔ ማር ወይ ጉዴ፣ እነዚህ እነዚህ ችክችካ ሪትም ውስጥ ነው በደንብ የሰራ ናቸው። ሌላ የዳንስ ነገር እንዲኖረን ፈልጌ ሁለት ዘፈኖችን የዳንስ ሪትም ተጠቅመናል። እነ እድሜ ዳኛው እና እነ ዥዋዥውን ሌላ ሁለት ሬጌ ተጠቅሜያለሁ። ደስ ይላል እና እንዴት ነው የሚረሳው አንድ ስሎው ችግችጋ የሚመስል ዘመን የሚለውን ዘፈን እንደሱ አድርገነዋል። ወደ መድረኩ ስራዎች ላይ ሞር የፓርቲ ስራዎች ላይ ነው ብዙ ሪትም የወሰድነው ዘንድሮ በጭብጥ ደረጃ ጥቁር አንበሳ አለ አልተነጣጠልንም፣ አለ የሁለት ህዝቦችን መገናኘት መፈላለግ፣ አንለያይም፣ ሁኔታዎች የተለያዩ ቢያደርገንም የሚል አንድምታ ያለው ስራ አለ። እንዴት ነበር አቀባበሉ? አድማጮች ሙዚቃህን ከሰሙ በኋላ ምን አይነት ምላሾችን አግኝተሃል? አሉላ፣ እሱን በናገር በጣም ያስደንቅላል። ጥቁር አንበሳ በተለይ ከአዲስ አበባ ስናወራ አንበሳ አውቶቡሱን ካየው የቆየው አንተ ነህ። በሳንቲሙ ራሱ መጠቀም ካቆም ረዥም ጊዜ ነው። አንተ ነህ ግን ያስታወስከው እያሉ ብዙዎቹ በጣም ደስ ብሏቸው ነው የነገሩኝ። አንዳንዴ እዛው ፊት ለፊት የሆንና ይጠፋሃል፣ አይታይህም አንክ ወጥተን ስናስበው ቦታ ሰጠት እና ትልቅ ከሆነ መሰለኝ እንጂ በአንበሳ እንኳን ለማንሳት እዚህ ያለንበት ቦታ ሰዎች እንኳን ሲያደንቁ አንበሳ ምንም ቦታ የለውም። አይተዋል። ግን ያን የቆየውን የቤቱን ማስታወሱ ወደኋላ መመለሱ እንችልህበታል ስላልተነጣጠል ምን ትብልሃል? ስላልተነጣጠልንም በጣም ብዙ ነገር ነው የነገሩን። ያው እሱም የኔ ህይወትም አለበት የመነጣጠል ጉዳይ። ድንገት ነው አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ የሚያሰምሩት ሰዎቹ እና አሉ ላይ እኔና አንተ ቤት ፊት ለፊት ለፊት ለፊት ድንገት በዛ ባህሉ ከተሰመረ ወይ አንተ የሌላ ቀበሌ ልጅ ነ ወይ እኔ የሌላ ቀበሌ ልጅ ነኝ፣ ወይ አንተ የሌላ ሀገር ሰው ነ ወይ የሌላ ሀገር ሰው ነው። ምንሆ ነው መስመሩን የሚያሰምሩት ሰዎች ይህንን የአንተን ፍቅር የኔና ያንተን አብሮ ማደግ መዋል ምናምን ምናምን አያዩም። አይ ዝም ብሎ ነው የሚያሰምሩት። ና እሱ ነገር አርቲፊሻል ነው ከሚለው ነው እኛ ከዚህ በላይነን ነው መልእክት ይህኔ ነገር እሱ ነው ከዚህ በላይነን አገውኑ ሰዎች ተሰብስበው በሚያሰምሩት መስመር ዛጋያ መሬት ላይ ያለውን ዋናውን ነገር በቃ ብሎ ሊለዩት አይችሉም። እሱ ነው ዋናው የኔ መልእክት፣ በሌላ ነገር የለው። እስኪ ስለ ድርሰቶች እናውራ። ስለ ፍቅርም በተዜሙት ውስጥ ስለ ፍቅር በሚገለጽበት ቋንቋ የኔ ማርን የመሰለ ቀልቤን የገዛ ዘፈን ነው። ግሩም ቋንቋ እዛ ያለው አገላለጽ ነው ያለን። ዜማዎችንም እንደምትደርስ አውቃለሁ። እስኪ ንገረን፣ ድርሰቶቹ እንዴት ተሰሩ? ያንተ ሁሉንም ሁሉም የሰሯቸው ወደ ብዙዎች እና እነዚህ አሁን የፍቅሩን ዘፈን አንዳንድ ጊዜ እንደ አገላለጽ የኔማር የሚል ቃል እንዴት እንደሚነዝር እኮ ልነግርህ አልችልም። ማለት የኔ ማር ተብለህ ታውቃለህ። አሉእዚ እንደ ማር እንደዚህ ጣፍጣለሁ እኔም ነው ወይስ ሌላ ሰው ነው እንድትል ነው የሚያደርግህ። በተለይ እንደኛ ቆየት ብሎ ሌላ ሀገር እየኖረ ድንገት የኔማር ስባል እንዴት እንደደነገጥኩኝ እኮ ልነግርህ አልችል እኔን ነው ይሄ ነገር አልኩኝ። አይ አንዳንድ ጊዜ የሆኑ ነገሮች አሉ ጨር የሚያደርጉ እነሱ እነሱን ሳገኛቸው እንዴት ደስ ይሉኛል። መሻለ በቃ ብዙ ጊዜንም አጠፋው ከነሱ አይነት ነገሮች ጋር ባህልና ህዝብን ከጥቁር አንበሳና አልተነጣጠልንም መውሰድ እንችላለን። አዎ መልካም አመት በዓል የሚለውንም ዘፈን ከእነሱ ካታጎሪ ጋር ብጠፍ በውጥሮ ነው በቃ ሊገልጽልኝ ይችላል። ያልኳቸውን በሙሉ ተጠቅሜ ያለሁ የፍቅር ዘፈኖቹ ላይ መወሩ አፍቃሪ ለመሆንም እንፈልግ ያለው ሊተሳካልህም ይሆንክም ይመስላል። አዎ እንደዛ ነው ያደረጉ ወይ ጉዴ የሚለውን ዘፈን እወደዋለሁ። አሁን ለፍቅር ሲሆን ደስ ይላል። ህልም በቃ ሁሌ ለሊት ለምንድን ነው የሚሰጠው? አንዳንድ ጊዜ ከጠዋት እስከ ማታ እና ለሜልን ምን አለበት ብዬ የጻፍኳት ያቺ ግጥም አለ ህልምን እኔ ሳውቀው ለሊት በማታ ነው ወይ ጉዴ ሰሞኑን ከእንቅልፍ የምነቃው አንቺን ለማለም ነው እንደሱ ስትል አንዳንዴ ደስ ይላል። ፍቅረሻ አንዳንድ ያለ ልቤ ውስጥ ተደላደለ። ተደላትሎስ መቸ የቀረ ያስተክል ዘኝ ጀመረ። ስጠፊ የሚያስጨንቅኝ በሀሳብ የሚያንፋቅቅኝ ልንገርሽ ጉዴ መውደዴ ፍቅረች ምን እኔ የሳቀው ሌሊት በማታ ነው ወይ ጉዴ? ሰሞኑን ከእንቅልፍ የምነቃው አንቺ ለማለም ነው። እንደዚህም መሆንው ለምን ይመስሻል? ስለወደድኩሽ ነው፣ ስላፈቀድኩሽ ነው። መቼ ይዘፋቻል? ምናልባትም ቅርብ የሆነ ስሜትን መከሰት የምንችል ነው። አብዲዮ ኪያር ከጥቁር አንበሳ ና ከግሩም ዜማዎች ጋር በድጋሚ ብቅ ብለሃል። ቀረብ ብላሉ ወጎች ስለ ሙዚቃና የሙዚቃ ስራዎች እንዲሁም የምንወዳቸውን ሙዚቃዎች አስመልክቶ ለምናደርገው ሰፋ ያለ ወግ ወዲህ ወደ ስቱዲዮ ብቅ ብለህ እንደማገኘ ተስፋ አደርጋለሁ። ጥቁር አንበሳ ለተዋወቅንበት ወጋችን ለጊዜ አመሰግናለሁ። እግዜር ይስጥልኝ አሉ። ላይ ሁል ጊዜ አለሁ። ቪኦኤ በፈለጋችሁ ሰዓት አለው። አድማጮች የምትከታተሉት ዘወት ሩድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበንን ወደ አዲስ አበባ ነው የምናቀነው። አሁን ሰዓቱ የንጉሴ አክሊሉ መስኮት የሚከፈትበት አሉላና አዲሱ ደግሞም አድማጮቼ እኔም እንደናንተ ሬዲዮ ከፍቼ ቪኦኤን ስሰማ ሳዳምጥ ቆይቼ ቴሌቪዥኑ ላይ አትኩረው አይኖቼ መስኮቴ ሲከፈት ግራ ቀኝ አይቼ እንደ ተለመደው ዛሬም ተጋብዤ ዘጠና ሰባት አመት በታሪክ ተጉዤ ሰላም ብዬ ገባሁ ትዝታዬን ይዤ የኔስ ትዝታዬ ህዳር በሽታዬ ሰፍሮ ያገኘሁት በማስታወሻዬ። ታሪኩ እንደዚህ ነው። አሉላና አዲሱ ስሙኝ በተራዬ እላቸዋለሁ። እንዴት ነው? ድንቅ ነው። እንሰማለን ጆሮአችን አቆመን ንጉሴ በጣም ቶ እንግዲህ አዲስ አበባችን በዚህ በያዝነው ህዳር ወር አንድ መቶ ሀያ ዘጠኝ አመት ሆናት። አዲስ አበባ ዛሬ እየፈረሰችም እየተገነባችም ነው። ማፍረስ ቀላል ባይሆንም መገንባት ደግሞ የበለጠ ከባድ ነው ይባላል። በሚቀጥሉት ሳምንታት ተከታታይ ዝግጅቶቼ በተለይ ስለ ትናንትናዋ አዲስ አበባ በሰፊው እንጨዋወታለን። ሩቅ ሳንሄድ የዛሬውን ቀን ብቻ እናንሳ። የዛሬ ዘጠና ሰባት አመት በሺህ ዘጠኝ መቶ አስራ አንድ ዓመተ ምሕረት መሆኑ ነው። አዲስ አበባ በተቆረቆረች በሰላሳ ሁለት አመት የጎልማሳ ዕድሜዋ ክፉኛ ታመመች። በመላ ኢትዮጵያ የበሽታ መቅሰፍት ወርዶ ብዙ ሰው አለቀ ይሉናል ብላታ መርሴ ሀዘን ወልደ ቂርቆስ በድርሰታቸው በሽታው አዲስ አበባ ደርሶ ይሉናል። ብላታ መርሴ ሀዘን ወልደ ቂርቆስ በጣም የታወቀው በዚህ በህዳር ወር ውስጥ ነው። ህዳር በሽታ ይባላል። የተከሰተው አውሮፓ ውስጥ በዓለም ጦርነት ጊዜ እንደነበረ ይነገራል። የሌላውን ለጊዜው እናቆየው እና የዛሬውን የህዳር አስራ ሁለት ሺ ዘጠኝ መቶ አስራ አንድ ዓመተ ምሕረቱን እስቲ ብላታ መርሴ የሀዘን ወልደ ቂርቆስ የሚሉትን ባጭሩ እንስማ። አፍላው በሽታ ከህዳር 7 እስከ 20 ለ14 ቀን ያህል ነበር። በተለይም ህዳር አስራ ሁለት ቀን የህዳር ሚካኤል እለት ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኔ ዛማኔል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበለ ይሉናል ብላታ መርሴ የሀዘን ወልደ ቂርቆስ ይህ በሽታ ወደ ኢትዮጵያ የተዛመተው በነፋስ አማካይነት መሆኑ ይነገራል እና በዚህም ምክንያት ብዙ ሰው እንደ ሞተ እንደ ተጎዳ የከተማይቱ ከንቲባ ራሳቸው እንደ ሞቱ ቀደም ሲል አዳምጠናል። አዎ የዛሬ ዘጠና ሰባት አመት የዛሬን ቀን የሚቀበር ሰው እንጂ ሰው የሚቀብር ጠፋ ሰው በሰው ላይ በአንድ ጉድጓድ ብዙ ሰው ተቀበረ። አስከሬን የሚሸከም ታጣ። ሐዘን በረታ። ዋይታ በረከተ። ባል የሚስቱን፣ ሚስት የባሏን፣ አባት የልጁን አስከሬን ተሸከሙ። የዛሬ ዘጠና ሰባት አመቱን የህዳር አስራ ሁለት በሽታን ታሪክ ቀን ገጥሞን ይህን ህል ከተጫዋወጥን ጊዜ ካለ ወደሚቀጥለው ዝግጅቴ ልሂድ። መልካም ንጉሴ፣ ቀጥል። ጊዜ ከተፈቀደልኝ አመሰግናለሁና ልቀጥል። በመግቢያ ላይ እንደገለጽኩት አዲስ አበባ ዛሬ እየፈረሰችም እየታደሰችም ነው ብያለሁ። ድሮ ድሮ ለመንገድ ሥራ ቤት ሲፈርስ ስንኝ ይቋጠር ነበረ። ታስታውሱ እንደሆነ ለምሳሌ ኢጣሊያም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ ሚናስ ብቻ ቀረ ቤት እያፈረሰ፣ ይባል ነበር። ለዚህም ነው ታዲያ አሁን ዝምታው ቢበዛ አርቲስቱም ዝም ቢል ጋዜጠኛው ገጣሚ ቢታጣ የሚያንጎራጉር ጋዜጠኛው መጣሁ ዝምታ ልሰብር ዝምታ ወርቅ ነው መልካም ነው ካላችሁ እድል እንደኔ ሰዎች ልግባ ሳጣ የሚያንጎራጉር ጋዜጠኛው መጣሁ፣ ዝምታ አልሰብር። ጋዜጠኛው መጣሁ፣ ዝምታ አልሰብር። ዝምታ ወርቅ ነው፣ መልካም ነው ካላችን እድል ለእኔ ስጦኝ ልግባ በስራችን፣ እድል ስጦ ለእኔ ልግባ በስራችን። እና በዚህም መሰረት ፊት በር ፈረሳሉ፣ ስለ አዲስ አበባ እናወራለን ብያለሁ። ፊት በር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ይትረር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ከተማው ሲመረጥ የተከለለው ሸራተን አዲስ ነው ፍልው ይባላል። መሰረጋሽ ንጉሴ ጣይቱ ለመኖሪያ የመረጡሽ መንደር ፍሉሀ ፊንፊኔ አንቺ ጋ ነው ማደር። የፊት በርነሽ የደቦቃ ያባ ጨምር የፍሉሀ ጥርት ያልሹ የምንጩሃ የደቦቃ ቤቶች አይወዱም ሚስማር ጣራው ይሸልማል የድንጋይ ክምር ይባላል። ከላይ ሆነ ከቤተ መንግስቱ ወደ ታይስታይ በሙሉ ቤቶቹ ደስ የሚል በቀላያቸው ላይ ድንጋይ ተከምሮ ስለነበረ ነው። የፊት በር የደቦቃ የኖራ ማቃጠያ ቤቶች አይወዱም ሚስማረ ጣራው ይሸለማል የድንጋይ ክምር። ፀጋዬ ዘርፉ ይባላል። ድምፃዊ ነው አክተርም ነው። ከግርማ ነጋሽ ጋር ሆኖ የፊት በርን ሁኔታ በሚቀጥለው አስራ አምስት ቀን ያጫውቱናል። ለዛሬው በዚሁ አበቃው። አመሰግናለሁ። ንጉሴ፣ ለዝግጅቱ እናመሰግናለን። የሕይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብጥዬ እጄን ሰጠሁ ሳላስብ ድንገት መባሉናወ ልዩነት እብደት የህይወትን ቋጠሮ ልፈታ ስመጣ ነበር ዓለም ተገላጠ ብርቱ መስዬ ልቤን ዘርገፌ ካንተ ልብጥዬ እጄን ሰጠው ሳላስብ ድንገት መባሉን አወቁ ልዩነት ብደ ፀደኒያ ገብረ ማርቆስ እንደ አውሮፓውያን የዘመን አቆጣጠር 2015 የአፍሪማ አዋርድ የምስራቅ አፍሪቃ የሴት የኪነ ጥበብ ባለሙያ አሸናፊ የሆነሻል። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። እንዴት ነው ይሄ ሽልማት ደጋገመብሽ? ምላ ስራ ከምፈታ ብዬ ነው። አልባሌ ቦታ ከመዋል አይሻልም? ስራ ከምፈታ ጥሩ ስራ ሰርቼ ልሸለም ወድጀዋለኝ። ጥሩ መንገድ ይመስላል የሽልማትሽን ስራ ከመመልከታችን በፊት እስኪ ስለ ሽልማት ውድድሩ በብዙ ዘርፎች ነው ውድድሩ የተካሄደው እንደተረዳሁት የሚካሄድበትን ሁኔታ እንዴት እንደተወዳደርሽ አንዳንድ ቁም ነገሮችን አካፍይን ስለ ሽልማቱ ስለ ራሱ እሺ ሽልማቱ ያው ናይጄሪያ ነው የተካሄደው አሁንም የሚቀጥለው ተከታታይ ሶስት አመት ብዙ ዘርፍ ነው እንዳልከው የነበረው በነገራችን ላይ እዚህኛው ውድድር ላይ አራት ኢትዮጵያውያኖች ነው የታጨ ነው። ማን ማን ነበራቸው? ቴዎድሮስ ካሳሁን ነበረ፣ ሄለን በርሄ ነበረች፣ አቤል ሙሉጌታ ነበረ፣ ያው እኔ ነበርኩ። ቴዎድሮስ ካሳሁን ማለት ቴዲ አፍሮ ወይስ ቴዲ አፍሮ? እሺ በኮርኩም አፍሪካ በአፍሪካን በአፍሪካን ሬጌ ኖሚኔት ተደርጎ ነበረ። አቤል ሙሉጌታ ደግሞ በልብ ባአርባ አመት በአፍሪካን ጃዝ እሱም እጩ ሆኖ ነበረ። ሄለን በርህም እንደ እኔ ምርጥ ከምስራቅ አፍሪቃ ሴት ድምፃዊ ተፎካካሪ ነበር። እኔ እና እሷ በነገራችን ላይ በአንድ ዘርፍ። እኔ ተወዳደር የነበረው ሁለት ሺ ስድስት መቶ ዘፈን በላይ ነው እንግዲህ የሰበሰቡት ከመላው አፍሪካ ማለት ነው። እና አራታችን ከአንድ ሀገር እጩ መደረግ በራሱ በጣም ትልቅ ነገር ነው። የተለያዩ ሽልማት ውድድሮች ኤንትሪ የሚባለውን የውድድሩን መግቢያ በተለያየ መንገድ ይፈቅዳሉ። ራስሽ ለውድድር የምታበቂያቸውን ምርጥ ስራ ይሄ ነው ብለሽ የምታቀርቢውና በመመዘኛዎቹ አሟል ተሽ ስትቀርቢ ከቀረቡት ውስጥ የምትመረጭበት አለ። በራሳቸው መንገድ የሚያወጡም አሉ፣ ብዙ የተለመደ መንገድም ባይሆን። የአፍሪማ አሰራር ምን ይመስላል? ምርጥ ስራሽን አቀረብሽ። ቴዲ አፍሮ ቴዎድሮስ ካሳሁን የራሱን ስራ አቀረበ። ሄለን በርሄ አቤልም እንዲሁ እንደሱን። የሆነው እንዴት ሆነ መሰለህ ያው የሁለት ሺ አስራ አምስት ስራዎቻችሁን አስገቡ ሲባል እኔ ቅርብ ያለኝ ከመስራቾቹም ጋርም ከፕሬዚደንቱ ጋርም እና የኢትዮጵያ ሙዚቃዎችን ሰብስቤ ላኩላቸው። ለነገሩ የአርቲስቶቹንም ፍቃድ ሳልጠይቅ ነው እንዲወዳደሩ ያደሩ ነገር ነው። ምን ችግር አለ? ምክንያቱም ላኩ አትላኩ ብትል በመሀል ሊዘናጉ ይችላሉ ብዙም ያን ያህል ኢንስፓየርድ ላይሆኑ ይችላሉ በሚል እኔ ዝም ብዬ ግድ የለም ተነሳሽነቱን ልውሰድ ብዬ ብዙ ሙዚቃዎችን ላኩኝና ከዛ መሀል መርጠው ነው ጁሪዎች ናቸው መጀመሪያ ለእጩነት የሚመርጡት። ፍሬ ያፍሬ ማ ጁሪ አለ። ዳኝነት ስራውን የሚረከቡ ያው በቃ የእጩነት መረጣውን ስራ የሚሰሩ ከአርት ቤተሰብ ተሰሚነት ያላቸው፣ ከማህበረሰቡ አካል የተውጣጡ እነሱ ናቸው የመረጡት። ሁለት ሺ ስድስት መቶ በላይ ነው የተለያየ ሙዚቃ የገባው ና ከዛው መሀል ያው ተመረጠ ና አራታችን እጩ ሆነን ማለት ነው። መመዘኛዎቹን የሚገልጹባቸውን ተመልክቼ ነበር። ለምሳሌ አንቺ በተወዳደርሽበት የምስራቅ አፍሪካ ምርጥ የኪነ ጥበብ ባለሙያ በሚለው በመመዘኛነት የሚያቀርቡት አለ። ያ ስራ እንዲያንጸባርቅ ወይም በዛ ስራ እንዲታይ የሚፈልጉትን ያቀርባሉ። እንደ ተረዳሁት በሁሉም ዘርፎች ነው ያን አይነት መመዘኛዎች፣ ሁሉም ነው እሺ። መመዘኛው ቤስት ቪዲዮው ከሚሉት በስተቀረ ቪዲዮን ባይኖርህ መወዳደር ትችላለህ በኦዲዮ ብቻ መወዳደር ትችላለህ። ምክንያቱም ቤስት ሚውዚክ ቪዲዮ ለመወዳደር ቤስት ቪዲዮ ስለሚያስፈልግ በተረፈ ግን ቪዲዮ ምልክ አለው ብለህ ካልክ ሁሉም ተቀባይነት አለው። ግን ያው ለማሸነፍ ቪዲዮ ቢኖርህ ይመረጣል። ቪዲዮ ያለው ከሌለው ጋር መወዳደር ትንሽ ይከብዳል እንጂ ለእጩነትም ትገባለህ። አብዛኛው አሁን ለእጩነት ከቀረቡት ያለፈው ዓመትም እኔ ቪዲዮ ሳልክ ነው ኦዲዮ ብቻ ተመራጭ የነበረው። ለዛውም በአፍሪካን ኮንቴምፕረሪ ነበር የተወዳደርኩት። እጩ ነበረ ዘፈኔ እና መስፈርቱ ምንድን ነው? ሁለት ሺ አሁን ለሁለት ሺ አስራ አምስት ሽልማት የሚቀርበው ሁለት ሺ አስራ አምስት ላይ የወጡ ስራዎችን ፖስቴ የተደረገ ወይ ኤኒ ሚዲያ ላይ በሁለት ሺ አስራ አምስት የተለቀቀ ዘፈን መሆን አለበት። የትኛውም ዌብ ላይም ሊሆን ይችላል፣ ስትሪሚንግ ላይም ሊሆን ይችላል። ቲቪም ላይም ለቀቅከው ብቻ የትኛውም ሶሻል ሚዲያም ላይ የሚሆን የሆነኛው ሚዲያ ላይ በሁለት ሺ አስራ አምስት ሪሊዝ የተደረገ ሪሊዝ ያልተደረገ ሙዚቃ አይቀበሉሁም። በነገር ያልወጣና ይፋ የተለቀቀ ካልሆነ ተቀባይነት አይ ነው ወይም በድ መሳተፍ አይችልም። አይቲዩንስም ላይ የሚሆን ሳውንድ ክላውድ ላይ የሚሆን የሆነኛው አፕሊኬሽን ላይ ሚዚክ አፕሊኬሽን ላይም ቢሆን መለቀቅ መቻል አለብን። ውድድሩ በሚደረግበት ዓመት ላይ ማለት ነው። ይህ ነው መስፈርቱ። ቪዲዮ ቢኖር ይመረጣል። ቪዲዮ ውድድር የሚያስፈልጋቸው ላይ ግዴታ ቪዲዮ ያስፈልጋል። ከሌለም ኦዲዮም የመወዳደር ብቃት አለው ማለት ነው። በገለጣው ላይ ለማንኛውም እንስት የኪነጥበብ ባለሙያ ክፍት መሆኑን ይገልጻል። የሙዚቃ ዘርፍ ወይም አይነት ያልተወሰነ፣ ያልተገደበ በየትኛውም ዘርፍ መሆኑን ይናገራል። አንድ ነጠላ ዜማ ወይም ሙሉ አልበም ሊሆን ይችላል። ያ ሰው በዲጂታል ወይም ደግሞ በሲዲ በጥሬው በሲዲ ወይም በካሴት ይወጣ ሊሆን ይችላል በዛ አመት፣ አንቺ እንዳልሽው እና ያ ሰው የዛ ክልል ምስራቅ አፍሪካን ነው ወክለሽ ለውድድሩ የቀረብሽው እና የዛ ክልል አገር ዜጋ መሆን አለበት ይላል። ሀምሳ በመቶ የህዝብ ሀምሳ በመቶ ደግሞ የዳኞች ውሳኔ መኖሩን ያስረዳል። ግሩም የውድድር ሂደት ነው። እስኪ ከውድድሩ ወደ ስራሽ እንሂድ። ጸደንያ፣ እንግዲህ ይህ ዜማሽ ለዚህ ውድድር የቀረበውና አሸናፊ የሆነው ሀሬት በተሰኘው ኢትዮጵያዊ ፊልም ላይ የሙዚቃ ማጀቢያ ሆኖ የቀረበው ሳውንድ ሳውንትራክ የምንለው በእንግሊዝኛው የት ብዬ የሚል ዜማ ነው። እስኪ ስለ የት ብዬ ጥቂት አውጌ ነው እሺ፣ እንዴት ነው የተሰራው? ምሳሌ ያው የፊልሙ ዳይሬክተር ብርሃኔ ምንድን ነው በእናት ስም መጠራት ተጀምሯል አሁን እና ብርሃኔ ሀረግ ይላል። ደወለልኝ ለፊልም ሳውንትራክ ስሪልኝ አለኝ። ቆይ እስኪ መጀመሪያ ፊልሙን ሊያዋልኩት ፊልሙ ተሰርቶ አብቅቷል። በዛ ሰዓት በዛ ሰዓት ለኤዲቲንግ ሬዲ ነበረ። የሆነ አንድ መሀሉ ላይ አንድ የሆነ ሲን አለ እና ለዛ ነው የበለጠ የፈለጉት እና ፊልሙን አየሁት። ከዛ ግጥሙንም ተገጥሞ አሳዩኝ። ከዛ በቃ ዜማውን ሰራሁት። ግጥሙን ዮሐንስ ሞላ የሚባል ልጅ ነው እየሰራው። ከዛ በቃ ያው ተቀናበረ፣ ወደዱት። ወዲያው ፊልሙ ላይ ተገባ። ከዛ ምን ፈለጉ ሚውዚክ ቪዲዮ እንስራ አሉኝ፣ ክሊፕ እንስራለት አሉኝ። እና ያው እነሱ ፊልሙ ከተለቀቀ ከመለቀቁ በፊትና ወይ በኋላ ነገር ሊለቁት ነው ሚውዚክ ቪዲዮ የተሰራው። ከዛ እንግዲህ ያው ሙዚቃውን አንዴ ሰርተነዋል ነው አላልኳቸው። ሙዚቃው አንዴ ከተሰራ ሬድዮም ይሰጥ ማለት። አሁን ብዙ ለፊልም ማጀቢያ የሚሰሩ ሙዚቃዎች አሉና ሰው ሳይሰማቸው ዝም ብለው መኪነው ይቀራሉ። ለብጠን ያናድደኛል ቤት ሲሆን ሲሆን እንደውም እኮ ባልበም ተሰባስቦ መውጣቱ ሁሉ ነበረባቸው። እና ለሬዲዮ ይሰጥ ተባለ። ለሬዲዮ ላይ ሲለቀቅ በጣም ሰው ወድደው፣ ቪዲዮ ክሊፑም ይሰራ ሲባል በቃ ለኢቲቪ ይሰጥ፣ ለቴሌቪዥን ጣቢያዎች ይሰጥ ሰውም ወድደው። ከዛ በኋላ አፍሪማ ሲመጣ ታዲያ እንደ ይህንን ሁሉ ወጪ ተወጥቶበታል ተሰርቷል አለ። በቃ እንላከው ለውድድር አልኳቸው። ያን ሰው ወደ ውድድር ተላከ። ከዛ ታጀ ጠር ይሄ ነገር ቁጭ ሆነ ተባለ ደግሞ የሚገርመው ኢትዮጵያ ሌላ ውድድር ተካሂዶ ነበረ እና በየአመቱ አለ ለዛ የሙዚቃ ለዛ የአድማጮች ውድድር ልክ እንደ ሊስነር ቾይስ እንደምትሉት እናንተ ሀገር እንዳለው ማለት ነው። አለ የአድማጮች ሽልማት አለ እዛ ላይ የአመቱ ምርጥ ወጥ የሙዚቃ ስራ ተብሎ ተሸልሟል። ወጥ የሆነ የፊልም ማጀቢያ ስራ ተብሎ ተሸልሟል። በቀይ ነገር ማ ጉድ ነው መላክ ማለት ተላከ፣ ታጨ፣ ተባለ ግርግር ተፈጠረ። አሁን ያው አፍሪ ማምሴኬት ለሽልማት በቃ ማለት ነው። ይሄን ይመስላል የሀር የታፈ የት ብዬ ራቅ ያለ መንገድ መጓዝ የቻለ ዜማ ይመስላል። የት ብዬ ምን አይነት ጭብጥ ዙሪያ ያጠነጥናል፣ በፊልሙ በባህርየት ውስጥ ምን አይነት ስሜትን ማቀንቀን ይሞክራል፣ ሊያሳይ የሚፈልገው ስዕል ምንድን ነው? በአጃቢነቱ ከአርስቱ እንደምታየው የት ብዬ ነው የሚለው እና የፊልሟ ዋና ገጸ ባህሪ አንድ ድሮ ትምህርት ቤት እያለች የምታውቀው ሰው እንግዲህ አብረው ትምህርት ቤት እያሉ ከፍተኛ ትምህርት ሲማሩ በጣም እውቀት ያለው ሰው በጣም በእውቀቱ ትልቅ የሆነ ሰው ጓደኛ ነበራትና ብቻ ኤኒዌይስ ውጭ ሀገር በሆነ ምክንያት ሄዳ ቆይታ ተመልሳ ስትመጣ እሱን ፈልጋ ለማግኘት ፍለጋ ታደርጋለች። በአጋጣሚ ምን ትሰማለች? ሰውየው የአእምሮ ችግር አጋጥሞት ጎዳና ተዳዳሪ ሆኗል፣ ጎዳና ላይ የሚኖር ነው እና በጣም ታዝናለች። ልትረዳው ትሞክራለች። ችላ ሆነ ልትረዳው በምትሞክርበት ሰዓት ላይ አንዴ ይጠፋባታል እና መሀል ላይ በቃ ትፈልገዋለች። ስትፈልገው የሚያሳይ ቦታ አለ በየከተማው መንገድ ላይ በቤቱ ትፈልጋለች፣ ሰው ታጠያይቃለች። እና የት ብዬ ልፈልግህ ነው? የት ብዬ ልሂድ? የጥጋት አለው እዛ ግጥሞ ላይ የሆነ እንጉርጉሮ አለ። እና ያ እንጉርጉሮ ፓርት በቃ በከተማ ስትፈልገው፣ ሰፈሩ ስትፈልገው፣ ሰው ስታጠያይቅ አይነት ነገር አለው። እና ያ የምትወደው የምታውቀው የምታከብረው ሰው ጠፍቶባት ፍለጋ ላይ ያለችን ሴትዮ ነው እንግዲህ። ሀሳብ የያዘ ሙዚቃ ነው። ፈልጌ ያስፈልጌ ያን ሰሞን ያጣሁት ይመስላል ከነት ያጣዋ እንደሱ ብዙ ሞቅ ያለ አይደለም። ይህ በጣም ዝግ ያለ ነው። ትዝታ ማይነር ላይ የተሰራ ሙዚቃ ነው። ፍለጋ ወደ ውስጥም ጭምር ነው። ወደ ውስጥም ጭምር ነው። ፍለጋ በጣም ግሩም ነው። ጸደኒያ ገብረ ማርቆስ ለዘንድሮ አፍሪማ ለተሰኘው የመላው አፍሪካውያን የሙዚቃ ስራዎች ውድድር ምስራቅ አፍሪካ ተወዳጅ የሴት የኪነጥበብ ባለሙያ በመሆን የት ብዬ የተሰኘው ስራሽ የተሸለመበትና ያጫወትሽን ሌሎች የሙዚቃ ነክ የሚያነጋግሩ ርዕሶች ላይ መልሼ እንደማገኝሽ ተስፋ አድርጋለው። በየት ብዬ ነው የምንሰናበተው። እግዚአብሔር ይስጥልኝ። እንኳን ደስ ያለሽ፣ በድጋሚ እንኳን አብሮ ደስ አለ። ሕይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁ ሳላስብ ድንገት! መባሉናወ ልዩነት፣ እብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላብጣ የት ልፈልግህ የጥጋት ቀተከፎ በነገልኝ በቅርቡ መጋቢያ አዲስ እሸቱ አለማየሁን ይዘን ብቅ ባልንበት የራዲዮ መጽሔት ቅንብራችን ያስተዋወቅ ነው። አዲስ ተከታታይ ፕሮግራም የሐሳብ መስመር የተለያዩ ጉዳዮችንና ሁኔታዎችን የሚመለከቱ ጭብጦች መናኸሪያ ነው። አዲስ ሐሳብ አፍላቂና አዳዲስ ሐሳቦች የሚተዋወቁበት ሐሳብ አፍላቂነት በወጉ የሚበረታታበትና ተገቢውንም ስፍራ የሚያገኝበት ይሁነኝ ተብሎም የሚቃኝበት አዲስ የመጽሔት ገጽ ተከታታይ ዝግጅታችን ቢቻል አነጋጋሪ የአዲስ ጥበብና የፈጠራ ፍሬም ሊሆን ይችላል። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን አዎን፣ አሁን የቅርን የመሰናበቻ ዜማ ነው። እስከዚያው ታዲያ ከጀምር ነው የአብዱ ኪያር ደስ ይላል የተሰኘች ዜማ ጋር ነው ምንታዋችሁ። ስጠብቅሽ ኖሬ ኖሬ ስናፍቅሽ ኖሬ ኖሬ Fillonial, will be I am ko

አድማጮች ከመሰናበታችን በፊት ማጠቃለያ ዜና አላሰማ። የእስልምና መንግስት የሆነ የአልሸባብ አንጃ ከፍተኛ አመራር ነው ተብሎ የተጠረጠረ ሰው ደቡባዊ ሶማሊያ ውስጥ በተካሄደ የተኩስ ልውውጥ መገደሉን የአካባቢው ነዋሪዎች ገለጡ። ሼክ ሁሴን አብዲ ጌዲ እና ሌሎች አራት ሁለት የእሱ ወገን ተዋጊዎች መካከለኛው ጁባ ክልል ጉዴሬ የምትባል መንደር የአልሸባብ ተዋጊዎች ተኩስ ከፍተውባቸው ነው ብለዋል። ምንጮቹ ጌዴ ከዋና ዋና የአልሸባብ ሮዮት አለም መሪዎች አንዱ እንደነበረ እና በቅርቡ ከቡድኑ ወጥቶ ተዋጊዎቹ ከእስልምና መንግስት ቡድን ወገን እንዲሆኑ መቀስቀስ ከጀመረበት ጊዜ ድረስ የቡድኑ የጁባ ክልል ምክትል ኃላፊ ነበር ተብሏል። በሌላ የሶማሊያ ዜና ከሞቃዲሾ በስተሰሜን ምዕራብ ባልጁን አሚን የምትባል መንደር ላይ አብራሪ አልባ አውሮፕላን ጥቃት ነው ተብሎ በተጠረጠረ ቢያንስ ስምንት የአልሸባብ ተዋጊዎች መገደላቸው ተሰምቷል። አድማጮች ለምሽቱ ያሉን ማጠቃለያ ዜናዎች እነዚሁ ነበሩ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በሀብርትና በ5 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከሚሽቱ አንድ ሰዓት ላይ በልዩ ዝግጅት ከሚሽቱ ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም ደህና ደሩ።